የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር የሱዳኑ ጦርነት እንዲቆም ጠይቀዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ እብደት ብለው የገለጹትና በሱዳን እንዲሁም ደግሞ በደቡብ ሱዳን የሚካሄደው ጦርነት እንዲቆም ጠይቀዋል። ኮሚሽነሩ ዛሬ ታስቦ የዋለውን የዓለም የስደተኞች ቀንን በማስመልከት በሁለቱ ሀገራት በጉብኝት ላይ ይገኛሉ። የአሜሪካ ድምጽ የተባበሩት መንግስታት ዘጋቢ ማርጋሬት በሽር ከኒውዮርክ በመሆን አነጋግራቸዋለች። እንግዱ ወልዴ እንደሚከተል ያቀርበዋል። በሱዳን እየተካሄደ ያለው ጦርነት በዓለም አስከፊውን የመፈናቀል ቀውስ እንዳስከትለ የተባበሩት መንግስታት ድርጅት አስታውቋል። በሁለት ጄኔራሎች መካከል በመያዝያ ወር 2015 የፈነዳው ጦርነት አስር ሚሊዮን የሚሆኑ ሰዎችን በአገር ውስጥ ተፈናቃይ ሲያደርግ ሁለት ሚሊዮን የሚሆኑትን ደግሞ ለደህንነታቸው ሲሉ ወደ ጎረቤት ሀገራት እንዲሸሹ አድርገዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በደቡባዊ ሱዳን ኮስቲ በተባለ ስፍራ የሚገኙ ተፈናቃዮችን አግኝተዋል። አስከፊ ሁከትንና እጅግ ከባድ የሆነ የሰብዓዊ መብት ጥሰትን ሸሽቶ የመጡ ናቸው ደግሞም በማጣታቸው ምክንያት የተፈናቀሉ አሉ። በተለይም የምግብ ዋስትና ያለመኖርና አንዳንዴም ረሃብ በመከሰቱ ምክንያት የተፈናቀሉ አሉ። ስለዚህ በዚህ ማለቂያ በሌለው ጦርነት ምክንያት ብዙ ችግሮች ተፈጥረዋል። በደቡብ ሱዳን የስደተኞች ኮሚሽኑ የተፈናቃዮቹን በመርዳት ላይ ይገኛል። ሰብአዊ እርዳታው ጊዜያዊ መፍትሄ እንደሆነና አስፈላጊው ነገር ሰላም እንደሆነ ኮሚሽነሩ ፊሊፖ ግራንዲ ተናግረዋል። ጥሬን የማቀርበው በሁለቱም ተፋላሚ ወገኖች ላይ ተጽዕኖ ማድረግ ለሚችሉ ሁሉ ነው። ወደ ፍልሚያ ሜዳው ሳይሆን ወደ ድርድር ጠረጴዛው ግፏቸው። በሌሎች የሀገሪቱ ክፍሎች ደግሞ የአየር ንብረት ለውጥ መፈናቀልን እያስከተለ ነው። በተለይ ግጭት የሚታከልበት ከሆነ ሰዎችን ለተፈናቃይነት እንደሚዳርግ ኮሚሽነሩ አስታውቀዋል። የአየር ንብረት ለውጥ የግጭት መንስኤ እየሆነ ነው ውስን በሆነ የአቅርቦት ሁኔታ ውስጥ ለምሳሌ የውሃ በሚኖሩ ማኅበረሰቦች መካከል ግጭት ሊጀመር ይችላል። ይህም ወደ መፈናቀል ያመራል። ባለፉት አስራ ሁለት ዓመታት በመላው ዓለም የፍልሰተኞችና ጥገኝነት ጠያቂዎች ቁጥር በከፍተኛ ደረጃ በመጨመር 120 ሚሊዮን ደርሰዋል። ዩክሬን፣ ሶሪያና አፍጋኒስታን ከተፈናቃዮቹ ቁጥር ከግማሽ በላይ የሚሆነውን ይዛሉ። ፊሊፖ ግራንዲ ይቀጥላሉ። ግጭቶች መፍትሄ የማያገኙ ከሆነና ሰዎች ወደ መጡበት አካባቢ የሚመለሱበት ሁኔታ ካልተመቻቼ፣ አሳዛኝ ሁኔታው ይቀጥላል። ይህም ትልቅ ፈተና ይሆናል። ይበልጥ እየተከፋፈለ በመጣው ዓለም እየከፉ የመጡ ሉላዊ ተግዳሮቶችን ለመፍታት አስቸጋሪ መሆኑን ግራንዲ ተናግረዋል። ማርግሬት ባሺር ለላከችው ዘገባ እንግዲ ወሌነኝ ዋሽንግተን ዲሲ።